ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ መስከረም 9 2014 መሰናዶ ጀምሯል ምሽቱን ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬችሁ ቆያለሁ ለእሁድ ምሽት እንደተለመደ ሁሉ በሳምንት ውስጥ ከተደመጡት ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያላቸውን ይዘንላቸዋል። የሙዚቃ ግብዣ ይኖረናል አብራችሁ እንድታመሹ እንጋብዛለን ለዛሬ እንዲደገም የመረጥነውና የመጀመሪያው ዘገባችን የሚሆነው ከአፍሪካውያን ወጣቶች ጋር ይገናኛል። በምህፃረ ቃሉ ያሊ ተብሎ የሚጠራውና በአሜሪካ የውጭ ጉዳይ ቢሮ የሚሰናዳው የአፍሪካ ወጣት መሪዎች የትስስር መድረክ ከተጀመረ አስር አመትን አስቆጠረ። በእነዚህ አመታት ጊዜ ውስጥ ኢትዮጵያውያን ወጣቶች በዚህ መርሃ ግብር ላይ ተሳታፊዎች ነበሩ። እነዚህ ተሳታፊዎች በማህበረሰባቸው ውስጥ ምን አይነት ለውጥ አመጡ? ለራሳቸውስ ምን አገኙበት? ስትል ስመኝሽ የቆየ የመርሃ ግብሩ ተሳታፊ የነበሩ ወጣቶችን እና በአዲስ አበባ የሚገኘውን የአሜሪካ ኤምባሲን አነጋግራ ያጠናቀረችውን ዘገባ እናስቀድማለን። የያሌ ተሳታፊ ሆኜ ፕሮግራሙን ስቀላቀል ኢትዮጵያዊ ነበርኩ ስጨርስ ግን አፍሪካዊ ሆኜ ነው ይላል። የአሜሪካ የውጭ ጉዳይ ሚኒስትር በየአመቱ ለወጣት የአፍሪካ መሪዎች የሚያዘጋጀው የልምድ መለዋወጫ መድረክ ላይ በመጪው የፈረንጆቹ 2022 ዓ.ም መሳተፍ የሚፈልጉ ወጣቶች እንዲያመለክቱ ባወጣው ማስታወቂያ በፕሮግራሙ ተሳትፈው ካለፉ ወጣቶች የተሰጠ የምስክርነት ቃል ነው። ያሊ ተብሎ የሚጠራው ይህ መድረክ ከተመሰረተ አስር ዓመት አለፈው በእነዚህ ጊዜያት ከሰባት መቶ ሺህ በላይ ወጣት አፍሪካውያን በኢንተርኔት አማካኝነት ብቻ በሚከናወነውና ማንም ወጣት በአባልነት መሳተፍ በሚችልበት መድረክ ላይ ሲሳተፉ ከ20 ሺህ በላይ ወጣቶች ደግሞ በአህጉሩ በሚገኙ የተለያዩ ቀጠናዎች በሚካሄድ የእርስ በርስ ልምድ መለዋወጫ መድረክ፣ እንዲሁም ከ500 በላይ ማንዴላ ተብሎ በሚጠራው በአሜሪካን የሚዘጋጅ የልምድ ልውውጥ ላይ ተሳትፈዋል። ከነዚህ መካከል በ2011 ዓ ም ከኢትዮጵያ ተመርጣ በናይሮቢ የአመራርነት ስልጠና የወሰደችው የ31 ዓመቷ ወጣት ሜላት ወርቅ ጥበቡ አንዷ ናት። በአዲስ አበባ ዩኒቨርሲቲ ሜዲካል ላቦራቶሪ ሳይንስ መምህርና በፓቶ ባዮሎጂ የትምህርት ክፍል በተላላፊ በሽታዎች ዙሪያ የዶክትሬት ትምህርቷን እየተከታተለች የምትገኘው ሜላት በተለይ ራስን በአግባቡ መግለጽና ትምህርትን እንዴት ወደ ማህበረሰብ አውርዶ ለውጥ ማምጣት ይቻላል የሚለውን ልምድ እንዳገኘች ትገልጻለች። ፕሮብለምን ከአይደንቲፋይ እንዴት ማድረግ እንዳለብኝ እና እንዴት ሜላት በስድስት ሳምንት የናይሮቢ ቆይታዋ የሰበሰበቻቸውን እነዚህን እውቀቶች ይዛ ቁጭ አላለችም። ከአሜሪካ ኤምባሲ ባገኘችው ድጋፍ የሌሎች ሴቶችን አቅም የሚደግፍና የሚያነጽ ፕሮግራም በመጀመር በጾታ ግንኙነት፣ የአእምሮ ጤናና ስነ ተዋልዶ ዙሪያ ከማስተማር በተጨማሪ በበርካታ ዓለም አቀፍ ድርጅቶች ውስጥ በበጎ ፈቃደኝነት ታገለግላለች። ግራስሩት ላይ ትምህርቴ እንዳለ ሆኖ ትምህርቴ ላይ ደግሞ እንዴት ኢፌክቲቭ መሆን እንዳለብኝ፣ ስራዬ ላይም እንዴት ኮሚኒኬት ማድረግ እንዳለብኝ ከተማሪዎቼ ጋር ቤተር የሆነ ኮሚኒኬሽን ስኪል እንዲኖረኝ አድርጎኛል። እንዴት ባስተምራቸው ይገባቸዋል፣ ምን አይነት እንትኖችን ብጠቀም ይገባቸዋል የሚለውን ነገር ከያኔ ኤክስፒሪየንስ የወሰድኩት ነገር ነው እና ፕላስ ደግሞ አስ ቮለንቲር ብዙ ኦርጋናይዜሽን ጆይን አድርጌ ሰክሰስፉሊ ሰርቭ እያደረግኩ ያለሁበት ሲትዌሽን ያለው እና ከዚ ያሊ አይ ሀቭ ፕላትፎርም አይ ሀቭ አ ቮይስ አይ ሀቭ አ ወርክ ኤፌክ እና ዲተርሚኔሽን ቱ ፐርሱ ማይ ጎልስ። ልክ እንደ ሜላት እስካሁን ማንዴላ በተሰኘው የያሊ ቅርንጫፍ ብቻ ከ240 በላይ ኢትዮጵያውያን እንደተሳተፉ የሚያስረዱት በአሜሪካ ኤምባሲ የሕዝብ ግንኙነት ኃላፊ ሩት አን ስቲቨንስ ክሊትስ። ያሊ ሲመሰረት አላማው እንደ ሜላት አይነት ለማህበረሰባቸው ትልልቅ ስራ የሚሰሩ ወጣቶችን መፍጠር እንደነበር ይገልጻሉ። በያሊ ፕሮግራም ላይ ለመካፈል የሚያመለክቱ ወጣቶች በማህበረሰባቸው ውስጥ ለውጥ ለማምጣት የሚጥሩ ወጣቶች ናቸው። እነዚህ ወጣቶች በያሊ በመሳተፋቸው በየማህበረሰባቸው ልዩነት መፍጠር የሚያስችላቸውን አቅም መፍጠር እንዲችሉ በማገዝ ተጽዕኖ ፈጥሯል። የያሌም አላማ ይሄ ነበር። ከምንም ነገር በላይ ተሳታፊዎቻችን ባገኟቸው ውጤቶች እንኮራለን። ከአሥር ዓመት በፊት ያሊ ሲጀመር አፍሪካን ይፈትኑ የነበሩ ጉዳዮች ዛሬ መልካቸውን ለውጠዋል ወይም ከነበሩበት እጅግ ሰፍተዋል። በአሁኑ ወቅት ዓለምን ከሚፈትነው የኮቪድ-19 ወረርሽኝ አንስቶ የአየር ንብረት ለውጥ፣ የኮምፒውተር ሰርጎ ገብነት፣ እንዲሁም ስር የሰደደ ግጭትና መልኩን የሚቀያይረው የስደት ፈተና የወደፊት ሀገር ተረካቢ የሆኑ የአፍሪካ ወጣቶች ፈተና ናቸው። ስቲቨን ክሊትስ ታዲያ ያሊ የአፍሪካ ወጣቶችን ለእነዚህና ወደፊትም ለሚመጡ ፈተናዎች ያዘጋጃቸዋል ይላሉ። እኛ ለወጣት መሪዎቹ የምናስጨብጣቸው እውቀት አንድ አሁን ያለ ችግርን ብቻ እንዲፈታ ሳይሆን በየትኛውም ወቅት ፈተና ሆኖ የሚመጣን ማንኛውንም ችግር መፍታት የሚችል እና ማህበረሰብን መገንባት የሚችል እንዲሆን ነው። ያንን ለውጥ ደግሞ እያየን ነው። ለምሳሌ ቀደም ሲል በስራ ፈጠራ ላይ ያተኩሩ የነበረ በአሁኑ ወቅት ለውጥ ማምጣት ወደሚችሉ ዘላቂ ልማቶች፣ ዘላቂ ኃይል እና ሌሎች ከልማት ጋር የተያያዙ ለአፍሪካ ፈተና የሆኑ ችግሮች ላይ ሲያተኩሩ አይተናል። በዚህ ፕሮግራም በመካፈላቸው ያየነው ትልቁ ውጤት ውሳኔን በልበ ሙሉነት መስጠት መቻል ነው። ከሁለት ዓመት በፊት በማንዴላ ዘርፍ የያሊ ተሳታፊ የነበረውና በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ መምህር እንዲሁም የፕሬዝዳንት ጽህፈት ቤት ስራ አስኪያጅ የሆነው ዶክተር ዳንኤል ተሰማ በዚህ ሀሳብ ይስማማል። ዶክተር ዳንኤል ከያሊ ያገኘውን ስልጠናና ከሌሎች ተሳታፊዎች የቀሰመውን ልምድ እንዲህ ይገልጸዋል። በውሳኔ አሰጣጤ ላይ በምሰራቸው ስራዎች ላይ እንዴት ያም ወስነው ውሳኔ የሚሰራው ስራ በርካታ ሰዎችን ፖዚቲቭሊ ተጽዕኖ ሊፈጥር እንደሚችል ተምሬበታለው። እንደው ዝም ብሎ ሳይሆን በተረጋጋ መንፈስ ነገሮችን ከተለያዩ አንግሎች መመልከት እንዴት እንደምችል ከመወሰኔ ከመፍረዴ በፊት ነገሮችን እንድመለከት በርካታ እውነቶችን እንድፈትሽ ቢሮዬን በተሻለ ሁኔታ እንድመራ የቢሮ ተገልጋዮችን በተሻለ ሁኔታ እንዳገለግል ግዞኛል ብዬ ነው ማስበው። ወጣቶች በያሊ ፕሮግራሞች በመሳተፍ ከሚያገኙት የልምድ ልውውጥ ባሻገር አዳዲስ ፕሮጀክቶችን ለሚሰሩ ወጣቶች ማበረታቻ የገንዘብ ድጋፍም ይሰጣል። በዚህ ተጠቃሚ ከሆኑት መካከልም ዶክተርስ ኢናክሽን የተሰኘ ድርጅት መስራች የሆነው ዶክተር ሱራፌል ማቴዎስ እና በዚህ አመት ኮቪድ-19 ያስከተለውን ማህበራዊ የሥነ ልቦናና ኢኮኖሚ ምላሽ ለማጥናት ድጋፍ የተደረገላቸው ዶክተር ዳንኤል ተሰማና መሳይ ባረከው በስኬታማነታቸው ተጠቃሽ ናቸው። በድረገጽ ላይ ከሚሰጡ ትምህርቶች በተጨማሪ ስልጠናውን የጨረሱ የትስስሩ አባላት በየአካባቢያቸው በመሄድ የተማሩትን እንዲያስተምሩ ወይም ቢያንስ በሰለጠኑበት ጉዳይ ዙሪያ ፍላጎት ያለውን አንድ ወጣት መምራት እንዲችሉ እናበረታታቸዋለን። በተለያዩ የአፍሪካ ሀገራት ወይም በአሜሪካን ሀገር ዋሽንግተን ዲሲ በአካል በመገኘት ይካሄዱ የነበሩት የፕሮግራሙ ሂደቶች አሁን በኮሮና ቫይረስ ወረርሽኝ ምክንያት በድረ ገጽ ላይ እንዲካሄዱ ሆነዋል። ይሄ በተለይ የያሊ ተሳታፊዎች በዋናነት ከፕሮግራሙ እንዳገኙት የሚገልጹትን በተሳታፊዎች መካከል የሚኖር አብሮነትን እንደሚቀንሰው ዳንኤል ይገምታል። ኦንላይን በመካፈላቸው በቨርች ይሄ ትሬኒንግ በመሰጠቱ የሚያገኙት ነገር ይኖራል። ነገር ግን በአካል የበለጠ ደግሞ ቢሆኑ ከተለያየ የአፍሪካ ሀገራቶች ወክል የመጡ ተሳታፊዎችን የማግኘት በአሜሪካ ትልልቅ ልምድ ያላቸው ሰዎችን በፕሮግራሙ ላይ በማግኘታቸው የሚማሩት ከሳይት ቪዝት የሚማሩት ባህል ግንኙነት የሚማሩት ነገሮች ሁሉ ስላሉ በአንጻ ላይ በአካል ፕሮግራሙ ሲሆን ሊገኝ የሚችለው ነገር በተወሰነ መልኩ ከፍ ይላል። ያሊ በበይነ መረብ ላይ መካሄዱ ምን አጎደለ ስንል ስቲቨን ክሌትዝንም ለጠየቅናቸው ጥያቄ ሲመልሱ የወሰደውም ያመጣውም እድል አለ ይላሉ። በተለይ የኢንተርኔት አገልግሎት በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት አስተማማኝ ያለመሆን ችግር በጣም አስቸጋሪ እንዲሆን አድርጎታል። በአካል ፊት ለፊት አለመተያየትም በራሱ የሚያሳጣው ነገር አለ። ያመጧቸው እድሎችም አሉ። ለምሳሌ እንደ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር፣ የውጭ ጉዳይ ሚኒስቴር ባለስልጣናት እና የዩኤስአይዲ ተወካዮች አይነት ባለስልጣናት ከተሳታፊዎቻችን ጋር በድረገጽ አማካኝነት መገናኘት ችለዋል። በአካል ቢሆን እነዚህ ሰዎች ጊዜ አግኝተው መገኘት አይችሉም ነበር። ዘንድሮ ያሊን በመወከል በማንዴላ ፌሎሺፕ የተካፈሉ ሰላሳ አምስት ኢትዮጵያውያን ፕሮግራማቸውን በኢንተርኔት ላይ ተከታትለው አጠናቀዋል። በቀጣይ ዓመት በአካል እንዲሆን የታሰበው ቅድም መዛመቱን በቀጠለው ወረርሽኝ ምክንያት ባይሳካም ያሊ የፈጠረው የትስስር መድረክ ግን ጠንካራ መሪዎችን በመፍጠር የማህበረሰቡን ሕይወት ለመቀየር መስራቱን ይቀጥላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ተከታዩ ዘገባችን ደግሞ ከቴክኖሎጂ ጋር የተያያዘ ነው። ኢፎን የተሰኘው የስልክ መተግበሪያ ስልኮች ሲገዙ በፋብሪካ የተገጠመላቸውን የስልክ መለወያ መልእክት መላላኪያና መቀበያ መተግበሪያዎችን በአንድነት በማጣመርና ተጨማሪ የማሳወቂያ ወይም ኖቲፊኬሽኖችን በማከል በጉግል ፕሌይ ስቶር ላይ የቀረበ ሲሆን እስካሁን ድረስም 150 ሺህ የሚደርሱ ሰዎች እየተገለገሉበት ይገኛሉ። ተቋሙ በቅርቡ ለመስ ፋፋት ት በማሰብ ካለው ድርሻ ላይ ጥቂቱን ሸጦ ወደ አፍሪካ ሀገራት የሚስፋፋበትን መነሻ አግኝቷል። አሁን ባለበት ደረጃም አንድ ነጥብ ዘጠኝ ሚሊዮን ዶላር ዋጋ ያወጣል ተብሎ ተተምኗል። ከመተግበሪያው መስራቶች መካከል አንዱ የሆነው ኖ ፈቃደ ጋር አጭር ቆይታ አድርጌ ነበር። ኖ ስለመተግበሪያው መተግበሪያው ከሚያስረዳበት ቆይታችን ጀምራል። ኢፎን የመደዋወያ ና የኤስኤምኤስ መላላኪያ አፕሊኬሽን ትንሽ ክሊር ለማድረግ ኢፎን ካታጎሪ ዳይለር አፕ ወይም ፎን አፕ የሚባል ካታጎሪ ውስጥ የሚገኝ ነው። ኢፎን ቮይስ ኮዶችን እንዲሁም ኤስኤምኤስ ቴክስቶችን ለመላላክ በመደባበል እነዚህን ሰርቪሶች ፋሲሊቴት ለማድረግ እንዲመች ተደርጎ የተሰራ አፕሊኬሽን ነው። ሌላ አንድ ለመስጠት ይህም ስልክ አንድ ሰው ሲገዛ ወይም ሲመረት ስልኩን አውቶማቲክ ራሱ ላይ ተጭኖ የሚመጣ የመደባበያ እንዲሁም የኤስኤምኤስ መላላኪያ አፕሊኬሽን አለ። ፎን አፕ እና ኤስኤምኤስ አፕ ብለን የምናገርቸው ማለት ነው። ሶ እኛ ያስተዋልነው ምንድን ነው? እንደ ዩዘር የተረዳነው ነገር ምንድን ነው? ፕሪንስቶልድ ወይም ደግሞ ቀድመው ተጭነው የሚመጡት የመደዋወያ ና ኤስኤምኤስ አፕሊኬሽን አሁን ለምንጠቀምባቸው ወይም አሁን ጊዜ ለምንገለገልባቸው ሰርቪሶች ሙሉ በሙሉ ፋሲሊቴት እያደረጉ አይደለም። የሚጎላቸው ነገሮች አሉ ያስተዋል ናቸው። ኢፎን የመደዋዊያ አፕሊኬሽንን ና የኤስኤምኤስ መላላኪያ አፕሊኬሽንን ከምባይን አርቦ ለአሁን ጊዜ በተመቸ መድኩና ተጨማሪ ወይም ጎለውታል ብለን የምመ ሰርቪሶች ኢንክሉድ አድርጎ እየተሰራ አፕሊኬሽን ነው ማለት ነው። እነዚህ እንግዲህ ግልጽ ለማድረግ ያክል ገጥመው የሚመጡት ስልክና መላላኪያዎች ምን ነበር የሚጎላቸው እና ኢፎን በተለየ መልኩ ሊያቀርበው የቻለው ነገር ምንድን ነው? ለምሳሌ ዳይለር አፕን ብቻ ብንወስድ፣ ወይም የመደዋወያውን አፕሊኬሽን ብንወስድ፣ ቤዚክ ስራው የቴሌኮም ሰርቪሶችን ፋሲሊቴት ማድረግ ነው። ወይም አንዱን ስክፍትግግ ለመውሰድ የመደዋወልን ተግባር ለመፈጸም ነው የተሰራው አፕሊኬሽኑ። ሶ የቴሌኮም ሰርቪሶችን ፋሲሊቴት ሲያደርግ እንግዲህ ቴሌኮም አሁን እንደ በፊቱ የቮይስ እና ኤስኤምኤስ ብቻ ሰርቪስ አይደለም እያቀረበ ያለው። ሞባይል ማኒዎች ገብተዋል። ቴሌኮሞች ቫስ ሰርቪሶች ወይም ቫሊዩ አድድ ሰርቪሶች የምንላቸው ከንሱመብል ኮንተንቶችን የተለያዩ ሰርቪሶችን ኤክስፓንድ አድርገው ብዙ ሰርቪሶችን እያቀረቡ ነው የሚገኙት። አሁን በአሁኑ ሰዓት ያሉት ቴሌኮም ሰርቪሶች ሶ ሞባይል አፕሊኬሽን ወይም ዳይነር አፕ የምንለው ወይም መደወያ አፕሊኬሽን የምንለው ፕሪኢንስቶል ተደርገው ወይም ቀድመው ተጭነው የሚመጡት ስልክ ላይ የአሁን ጊዜ ቴሌኮም የሚሰጣቸውን ሰርቪሶች እንደ ሞባይል ማኒ፣ ቫስ ሰርቪሶች፣ ዩኤስኤስዲ ቤዝድ የሆኑ ሰርቪሶችን ፋሲሊቴት አያደርግም ወይም ቢያረደርግም በሚመች መልኩ አይደለም እያደረገ ያለ። እሱን እኛ ኖትስ እንዳረግን ቢውልድ ለፕላትፎርምና ለራሳችን እና ለጓደኞቻችን ሰጥተን ቴስት አድርግ ነው ማለት ነው። ክሊድ ለማድረግ እና ሲምፕል ኤግዛምፕል ለመስጠት ለምሳሌ የቴሌኮም ሰርቪሶችን ስንጠቀም ሞባይል ካርድ እንሞላለን፣ የኢንተርኔት የቮይስ ፓኬጅ እንገዛለን፣ ለሌላ ሰው ካርድ እንልካለን፣ የተለያዩ ሰርቪሶችን ዩኤስኤስዲ በሚባል ፋንክሽን ወይም ቻናል አማካኝነት እነዚህን ስራዎች እነዚህን ተግባሮች እንፈጽማለን። እነዚህ ተግባሮች ስንፈጽም እንግዲህ ኢትዮጵያ ውስጥ ብቻ ከረንትሊ አሁን አንድ ቴሌኮም ነው የሚገኘው። ሆፕሊ በቅርብ ሌሎች ይቀላቀላሉ ብለን እንጠብቃለን። ኦልሬዲ አውቶራይዝ ስለተደረገ ግን ምንድን ነው ያስተዋለው ነው ነገርኛ የኤስኤስዲ ሰርቪሶች ለስማርትፎን ዩዘርስ አዲሽናል ታስክ ልዮ መጥተዋል። የመጀመሪያው በጣም ሪደንደንት የሆነ ተደጋጋሚ የሆነ ኢንፑቶችን ይፈልጋል ከዩዘር ሁለተኛው ደግሞ ኮዶቹ በበዙ ቁጥር ሰው እነዚህን ኮዶች ሜሞራይዝ የማድረግ እና እያንዳንዱ ሰርቪስ ሲፈልግ እነዛን ቁጥሮች አስታውሶ የመጠቀሙን ኤፈርት ይጨምርበታል። በተጨማሪ እነዚህን ሰርቪሶች ለመጠቀም ደግሞ ተደጋጋሚ የሆኑ ኢንፑቶችን በማስገባት መጠቀም ይኖርብናል ማለት ነው። ሶ ዋት ኢፎን ኮዶቹን ማስታወሱ እነዚህን ተደጋጋሚ ኢንፖቶች ማስገባት ሳይጠቀሙበት የፈልገውን ሰርቪስ በተኖችን ብቻ ተጠቅመው አክሰስ ማድረግ ጀነራላይዝ ወይም ለማድረግ ምንድ ነው ኢፎን የመደዋወይና የኤስኤምኤስ አፕሊኬሽንን አሁን ላለንበት ታይም ሞር ሱተብልና በሚመች ኮንቪኒንት በሆነ ወይ ያቀረበ አፕሊኬሽን ነው ማለት ነው። መልካም እንግዲህ፣ አሁን ይሄ አፕሊኬሽን ወይም ደግሞ መተግበሪያ የስልክ መተግበሪያ መቼ ነው ለህዝብ የቀረበው? እስካሁን ድረስስ ምን ያህል ሰዎች ናቸው የተጠቀሙበት? ያለው መተግበሪያ ፕሌስቶር ላይ አፕሎድ ከተደረገ ትንሽ ቆይቷል። ሆኖም ፉል ታይም አልነበርንም ያኔ አብረን የሚሰራው የኔ ኮፋውንደራችን የካምፓኒው ቺፍ ቴክኖሎጂ ኦፊሰር ሆኖ የሚሰራውም ኃይለየሱስ የሚባለው በፈርስት ታይም ሰርቶ ፕሌስቶር ላይ ለቆት ነበረ በኋላ ግን በፐርሚሽን ምክንያት በአንዳንድ ጉዳዮች ሪሙክ ተደርጎ ነበር። ፉሊ ከስተማይዝድ አድርገው ነው ፉል ታይም ስራ ጀምረን አፕሎድ ሲያደርግ ነው። ግን ከዲሴምበር ቱ ታውዝንድ ናይንቲን ጀምሮ ሰው በስነ ስርዓት እየተገለገለበት ነበር ማለት ነው። ሁለት አመት ይሆናል ማለት ነው። ሀያ አንድ ወራት አካባቢ የሆነዋል። እየተንደረሰ ነው ልክ ነው። ከረንትሊ ግን አሜዚንግሊ ምንም አይነት ማርኬቲንግ ሳንሰራ፣ ዲጂታል ማርኬቲንግ የመሆነ ሌሎች ማርኬቲንግ መሰዶች ሳንጠቀም ዩዘሮች ያገኙበትን ቫኒ ሌሎችም እንዲጠቀሙበት ሼር በማድረግ ብቻ ወደ መቶ ሀምሳ ሺህ ዩዘር አልፈናል ማለት ነው። ድምጻችን አብራችሁን ስለሆናችሁ እናመሰግናለን። ጋቢና ቪ የእሁድ ምሽት መሰናዶ ነው እየተከታተላችሁ ያላችሁት። ተከታዩ ዘገባም ቴክኖሎጂና ፈጠራ ነው። ገልሞ ዳዊት ሁለት ወጣቶችን አነጋግሮ ያጠናቀረው ዘገባ ነው ቀጥሎ ይቀርባል። አብዱልቃድር ሁሴን የ11ኛ ክፍል ተማሪ ነው። የምዕራብ አርሲ ዞን ዶዶላ ከተማ ነዋሪው አብዱል የተለያዩ የኤሌክትሮኒክስ እቃዎች ላይ እንደሚመራመር እንዲሁም አሻሽሎም እንደሚሰራም ይናገራል። ከሕፃንነቱ ጀምሮ የኤሌክትሮኒክስ እቃዎች አሰራርን መመርመር መጀመሩን ገልጾ ወደ 15 የሚጠጉ ሥራዎች አሉኝ ይላል። ከእነዚህም ባለሦስት እግር ተሸርካሪ ለአካል ጉዳተኞች የሚሆን ብስክሌት፣ የእንስሳት መኖ መፍጫ፣ የድምፅ ሞገድ ማሰራጫ፣ የፀሐይ ኃይልን ወደ ኤሌክትሪክ የሚቀይር መሳሪያና ሌሎች ይጠቀሳሉ። አብዱል እንደሚል ከሆነ ያዘጋጀው የድምፅ ሞገድ ማሰራጫ መሳሪያ ለመስራት ብዙ ጊዜ ፈጅቶበታል። ይህ ከተለያዩ የሬዲዮ ዕቃዎች የተዘጋጀው መሳሪያ በሶስት ኪሎ ሜትር ራዲየስ የድምፅ ሞገድን በኤፍኤም ማሰራጨት ይችላል። እንደ ሳተላይት የሚያገለግለን ነው። ይሄ ምንም የሚያስፈልገው ነገር የለም። በራሱ የድምፅ ሞገድን ማሰራጨት ይችላል። ማንኛውም ድምፅ በንግግር ይሁን በሙዚቃ መልክ ወደዚህ ሲላክ አየር ላይ ሊውል ይችላል። ሀያ ስምንት ሬዲዮ ሰባብሬ ነው ይህንን ያዘጋጀሁት። ለመስራትም ሁለት ዓመት ፈጅቶብኛል።

ይቺ ደግሞ ሞገዱን ወደ አየር የምትልክልን መሳሪያ ነች። አሁን ለምሳሌ እዚህ አጫሉ እየዘፈነ ነው። ይሄ ወደ አምፕሊፋየር ወይም ድምፁ ጉልበት እንዲኖረው ለማድረግ የተቀመጠውን ሬዲዮን በዚህ ሽቦ አማካኝነት እናገኘዋለን። አሁን አጫሉ በኤፍኤም ስርጭት ሞገድ ላይ ነው። እስቲ ሞክረን እንስማው። አጫሉ ስርቡ ጅራ የው ስርባራ ኤፍሚለሞይል ደንዳ አሁን ድምፅ ሞገዱን በኤፍኤም ሞገድ አሰራጭተናል ማለት ነው። ይህ የእኔ የኤፍኤም ስርጭት በሞባይልም በሬዲዮም መከታተል ይቻላል። ሌላው አብዱል ቃድር በራሱ ያዘጋጀው የኤሌክትሪክ ኃይልን ከፀሐይ መቀበያ ሰሃን ወይም ፓነል የሚያመነጭ ወይም ትንሽ የኤሌክትሪክ ኃይልን የሚያጎላ መሳሪያ ነው። እኒ ኩን ተርባይን ይፋቲ። ይሄ እንደ ተርባይን የሚያገለግለን ነው። ይህ በፀሐይ ኃይል በውሃ በንፋስ መስራት ይችላል። ይህ መሳሪያ አሁን በሞዴል የተዘጋጀ ነው። አሁን ይህንን አስራ ሁለት ቮልት የኤሌክትሪክ ኃይል ብትሰጠው እስከ ሶስት ሺህ ቮልት መስጠት ይችላል። መልሶ የተለያዩ አይነት ብረቶችና ማግኔቶች አሉት በውስጡ በጄኔሬተር ሞዴል ነው የተዘጋጀው። አብዱል ቃድር ራሱ ያዘጋጀው ይህ ከፀሐይ ኃይል ኤሌክትሪክን የሚያመነጨው መሳሪያ ውሃንና ነፋስን በመጠቀም በገጠሩ አካባቢ የሚኖሩ ሰዎች ተጠቃሚ ያደርጋል ሲል ይናገራል። ሌላ በፈጠራ ስራ ላይ መቆየቱን የሚናገረው ሺሃብ ሱሌማን ነው። ልዱላ ከተማ ተወልዶ ያደገው ሺሃብ አሁን የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነው። በቅርቡም ታይተን የተባለች መኪና ገጣጥሞ ለናሙና ይፋ አድርጓል። ኮንኮላታን ታይታን ይባላል። እንድንሰራው ያነሳሳን ደግሞ መጀመሪያ በሀገራችን የሚስተዋለው የትራንስፖርት ችግርን ለመቅረፍ ነው። እንደሚታወቀው በሀገራችን ብዙ ስራ አጦች አሉ። እነሱም ይህንን ተሽከርካሪ በብዛት ካቀረብንላቸው የስራ እድል ይከፍትላቸዋል። ሶስተኛው ደግሞ የውጭ ምንዛሬን ለማስገኘት ነው። እንደሚታወቀው ሀገራችን ሁሉንም ተሽከርካሪ ከውጭ ነው በከፍተኛ የውጭ ምንዛሪ የምታስገባው። እናም ይህ የሰራ ነው መኪና ያንን ወጪ ለመቀነስ ይሆናል። ሻብ ከሞተር ውጪ የመኪናዋ ሙሉ አካል በራሱ ጋራጅ እንዳዘጋጀ ለዚህም 600 ሺህ የኢትዮጵያ ብር ውጪ ማድረጉን ተናግረዋል። ተኮፋ መቃኒሳት ወደ ብራንድ ሂዳ እኔ ለመፋን ዲዛይን ሰዓቴ አንደኛው ስሙ ራሱ ለየት ያለ ነው ለብቻው የሚታወቅ ነው ብራንድ። ሁለተኛው መኪናውን ለየት የሚያደርገው ዲዛይኑ ነው። ሦስተኛ ደግሞ የሚሰጠው አገልግሎትን ልዩ ያደርገዋል። ለምሳሌ በሀገራችን የሚታወቁት የመኪና ዲዛይኖች ባጃጅና ሚኒባስ ናቸው። ይህ የታይታን ዲዛይን በእነኚህ ሁለቱ መሃል ያለ ነው። አገልግሎቱም ይለያል። ይህ መኪና ለመጓጓዣ፣ ለመዝናኛ እንዲሁም ለቱሪዝም አገልግሎት መስኮች ጥቅም ሊሰጥ ይችላል። ወጣቱ ሺያብ መኪናዋ በቱሪስቶች በሚዘወተሩ የኢትዮጵያ ከተሞች የተሻለ አገልግሎት ለመስጠት አመቺ መሆኗን ገልጾ ለናሙና ተሰርታ ያለችው ታይታን ይፋ ከተደረገ ወዲህ ብዙ ጥያቄዎች እንደቀረቡለትም ገልጿል። ለዚህም ይላል ሺያብ አብሮ እየሰራ ካለው አጋሮቹ ጋር ሆኖ አንድ ዓመት በማይሞላ ጊዜ ውስጥ ወደ ምርት እንደሚገቡም ገልጸዋል። ሁለቱ ወጣቶችን ልዩ ክህሎት ያሏቸው ወጣቶች ፈጠራቸውን ወደ ተግባር እንዳይቀየሩ ምንክል እንደሚገጥማቸው ጠይቄያቸው የ11ኛ ክፍል ተማሪው ወጣት አብዱልቃድር የድጋፍ ማጣት ብዙ እክል እንደሆነበት ይናገራል። አሁንም የሰራቸውን ነገሮች ለመጠቀም ቢሞክርም ድጋፍ ማጣት ስራዎችን አለጥቅም አስቀርቶብኛል ሲል ለቪኦኤ ተናግረዋል። ሻብ ግን ድጋፍን መጠበቅ አዋጭ አይደለም ሲል ያብራራል። ወጣቶች የተሻለ ክህሎት እንዳላቸው ካወቁ ለባለሀብቶች ያላቸውን ሀሳብ ገልጸው በጋራ የየራሳቸውን ገቢ የሚፈጥሩበት አካሄድ ማበጀት ይጠበቅባቸዋል ይላል። ሻባውን ከአምስት ጓደኞቹ ጋር ሆኖ የሶፍትዌር ኩባንያ መስርቶ ለደንበኞች በመሸጥ ላይ መሆኑን፣ በዚህም የፈጠራ ክህሎቱን እንደሚደግም ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት አዳማ

Bald wird ich egal, ich tät losch dich, ich ratsch nervsig, nacksi. Ich gönn am in I am banki man whos <laughs> tu man vat green sama fajoro fajoro Only the fashion. አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መርሃ ግብራችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያምሸነው ኤደን ገረመው፣ በመስተንግዶ ኤልያስ አስማሪያ፣ በቅንብሩ ሰለሞን አባተ በመርሃ ግብር አርትኦት ነበር። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪዮ አማሪክ ላይ ለጋቢና ቪዮ እያላችሁ አድርሱን እያልን በዚሁ እንሰናበታለን። ደናደሩ i yellow, yellow, yellow, yellow,